በመላ ዓለም ላይ በሚታወቁት ጎፈንድሚ እና ኪክስታርተር እንዲሁም ሌሎች የድጋፍ ማሰባሰቢያ አውታሮች በኩል በየቀኑ በሚሊዮኖች የሚቆጠር ዶላር ይሰበስባል። የተሰበሰበው ገንዘብ ለተገቢው ዓላማ እንዲውል በማድረግ የብዙሃን ሕይወት እንዲቃናም መልካም ተሞክሮ ሆኗል። ያን ተሞክሮ ወደ ኢትዮጵያ ለማምጣት የወሰነ የሚመስለው ቢቲ ቴክኖሎጂስ የተሰኘ ተቋም ደጋፊ የሚሰኝ በሀገራዊ ቋንቋዎች የተሰራ ድጋፍ አሰባሳቢ አውታር ከሰሞኑ ጀምረዋል። ከተቋሙ ስራ አስኪያጅ አቶ ቢኒያም ነገሱ ጋር ያደረግነውን አጭር ቆይታ በመቀጠል እናሰማችኋለን። ቆይታችን የተጀመረው በዚህ ሰዓት አውታሩን መጀመር ያለውን ፋይዳ ከሚያውሱበት ነው። በተለይ አሁን ላይ ለእኛ አይነት ሀገር ኢትዮጵያ ድጋፍ የሚሹ ህብረተሰቦች አሉና ሶሻል ሚዲያም ከመስፋፋቱ አንጻር ቀላል እንዲሆን ነው ሲስተሙ። ይሄ በዚህ መልኩ ቢሰበሰብ በተለይ ባህላዊውን አሰራር ወደ ዘመናዊ ተቀይሮ ድጋፍ አሰባሳቢዎች ተበጎ አድራጎት ድርጅቶች ለተለያዩ ሰዎች ይጠቅማል በሚል ነው የተነሳሳ ነውና የኮቪድ አስራ ዘጠኝ ዋነኛ ምክንያት ነው ብዬ ነው የማስበው በምን ሁኔታ ነው ሰዎች በእናንተ ድረገጽ በኩል ገንዘብ ማሰባሰብ እርዳታ ማሰባሰብ የሚችሉት እንግዲህ ደጋፊ ዶት ኮም የአገር ውስጥ ያሉትን በሙሉ ባንኮች እንደዚሁም የሞባይል የክፍያ ሲስተሞችን አጠቃሉ ይይዛል በተለይ አሁን ያለውን ባህላዊ የአሰባሰብ ድጋፍ ሲስተምን ወደ ዘመናዊ ስናደርግ ሁሉም ሰዎች በአንድ ባንክ ላይ ብቻ ከሚከፍሉ ቀለል አድርገን በሲስተሙ ላይ ሁሉንም ባንኮች እንዲጠቀሙ ነው። ሁሉንም አይነት የክፍያ ሲስተሞች ነው ያካተተ ነው ሲስተሙ ላይ። በእርግጥ ሲስተሙ እንዴት ይሰራል ነው የሚለው ዋነኛ ጥያቄ ይሆናል። በእርግጥ እንደ ጎፈንድሚ አይነት እንትን ሲኖረው ወይም ጎፈንድሚ ለማያውቁ ደግሞ በኦንላይን ሰዎች ሶሻል ሚዲያ ላይ የሚፈልጉትን ዘመቻ ወይም ካምፔኝ በመምረጥ ያንን ካምፔኝ ላይ አስር ብር ጀምሮ የሚፈልጉትን ያህል ለዛ ካምፔኝ ወይም ለዛ አላማ እርዳታ እንዲደግፉ ነው። ይህ ማለት ደግሞ ለካምፔኙ ብቻ አይደለም፣ ድረ ገጹ ላይ በመግባት የተለያዩ ካምፔኞች ስለሚኖሩ፣ ለምሳሌ ስራ ፈጣሪ ወጣቶች ይኖራሉ። ለፈጠራ ላሰቡት ፈጠራ ድጋሚሹ ወጣቶች ይኖራሉ። እንደዚህ ደግሞ የእርዳታ ድርጅቶች ይኖራሉ። ለእነሱ እንደ አንዳንድ ጊዜ ራሱ ሰዎች እነዚህን የተለያዩ ዘመቻዎች ላይ እርዳታ እንዲረዱ እንደ ሆቢ አድርገው እንዲጠቀሙት ነው የምንፈልገው። በዛ በተፈጠሩ ዘመቻዎች ላይ ሰዎች ድጋፍ እንዲሰጡ ነው። ዘመቻውን በመምረጥ ከዛ ምን ያህል ብር መርዳት እንደሚፈልጉ የብር መጠን ይጠይቃቸዋል። ስማቸውን ይጠይቃል። ከዛ የክፍያ በምን መልኩ መክፈል የሚፈልገ የሚለው ተመርጦ ክፍያውን ይፈጽማል ወይም እርዳታውን ይረዳል። ስሜ አይጠቀስ ካለም እንደዚህ ስሙ አይጠቀስም ማለት ነው። ስለዚህ በማን ረዳ፣ ስንት ብር ረዳ የሚለውን በዝርዝርም ይቀመጣል። እዛ ላይ ሲስተሙ ላይ እንግዲህ ቢኒያም ቀደም ብለ ጠቅሰዋል። በዓለም አቀፍ ደረጃ የሚታወቁ በዚህ በዩናይትድ ስቴትስ እና በተለያዩ የውጭ ሀገራት ውስጥ የሚኖሩ ለኢትዮጵያን የሚሆኑ ድጋፎችን የሚያሰባስቡ ሰዎች የሚጠቀሟቸው አውታሮች ነበሩ፣ ጎፈንድሚ፣ እንዲሁም ደግሞ ሌሎች የክራውድፈንዲንግ የሚባሉ አሰራሮች። ደጋፊ ዶት ኮምን መጠቀም አለብኝ ብሎ ሰው እንዲያስብ የሚያደርጉት ልዩ ነገሮቹ ምንድን ናቸው? አንድና ዋነኛው ነገር ታሙ እዚህ አጋጣሚ ምንድነው? ጎፈንድሚ ያለው ሲስተም በሙሉ አለ። እንዲያውም ተጨማሪ ፊቸሮችን ድረገጹ ይዘዋል። ዘመቻዎችን በተሳካ ሁኔታ ለማካሄድ ይህ ሲስተም የተሟላ ነው፣ የተሻለ ነው ብለን በድፍረት መናገር እንችላለን። አንደኛው እሱ ነው። ከሲስተም አንፃር እነሱ የሚለየው የሎካል የክፍያ ሲስተሞችን ያጠቃልላል። ደጋፊ ያ ማለት ምንድን ነው? የግድ በውጭ ሀገር ባሉ ህብረተሰቦች ብቻ ላይ አይሆንም። ወይንም ዊች ሚንስ ሀገር ውስጥ ያሉ ኢትዮጵያውያን አሁን ላይ ብዙ ብዙ ከሀያ ፐርሰንት በላይ የኢንተርኔት ተጠቃሚ አለ ኢትዮጵያ ውስጥ እነሱን በሙሉ ጋር ለመድረስ ይጠቅመናል። በሀገር ውስጥ ባንኮች በሞባይል አሁን እየተለመዱ የመጡ በጣም የሞባይል ባንኪንግ ሲስተሞች አሉ። እነሱን ሲስተማችን ላይ ደጋፊ ዶት ኮም ላይ ማግኘት ስለሚቻል ውጭ ሀገር ያለውም ሰው እንዲያው ውጭ ሀገር ያለው ከጎፈንድሚ ደጋፊ መምረጥም ያለበትም ይሄ ልዩነት ስላለው ነው። የግድ ክሬዲት ካርድ በክሬዲት ካርድ እና በንትን ብቻ የተዘጋ አይደለም። የእኛ የሀገር ውስጡ የሁሉንም ክፍያ ሲስተም ያጠቃልላል። በዛ ባሻገር ውጭ ሀገር ላሉት ባይሆን አሁን ላይ በፔይፓል እንዲከፍሉ ነው የምናደርገው። አሁን ነገ ዘመቻ ላይ መሳተፍ ቢፈልጉ ፔይፓል አለው። አሁን ዝግጅነት እያጠቃለለን ነው። አሜሪካ ካምፓኒ ኢንኮርፖሬት እየተደረገ ነው፣ እየተመሰረተ ነው። ከወር በኋላ ያ ማለት ምንድን ነው? አደኢንዶ ስሜይ በዚህ ወር መጨረሻ በክሬዲት ካርድ በዴቢት ካርድ የአሜሪካ ያለው ካምፓኒ የዚህን ስራ እንዲሰራ ስምነት ተፈራርመን ኦልሬዲ ወደ ስራ ይገባል። ከዛ ባሻገር ግን አንድ የመጨረሻ ያለው ትልቁ ጥቅም በተለይ የስራ ፈጠራ ሊሆን ይችላል የተለያዩ እንትኖች ላይ ዘመቻዎች ሲካተቱ ወይም ደግሞ እርዳታ መርዳትን ከማገዝ ባሻገር ከመደገፍ ባሻገር ዘመቻውን የሚያዘጋጁ ሰዎች ሪዋርድ ማዘጋጀት ይችላሉ። ለምሳሌ አምስት መቶ ብር ለረዳ ወይ አንድ ሺህ ብር ለረዳ ይሄን እንደዚህ ጽሑፍ ያለው ቲሸርት ይሸለማል እንደዚህ ይሸለማል እየተባለ ፓርክ የምንለው ወይንም ደግሞ ሪዋርድ ሲስተም ታጠቃልላል። ሲስተማችን ይሄ ስራ ታላቅ መተማመንን እና ግልጽነትን የሚፈልግ ነው። አንዳንድ እርዳታዎች ከተሰበሰቡ በኋላ ለታሰቡበት ዓላማ አሉ አሉም የሚል ቅሬታ በተለያዩ አውታሮች ላይ እንሰማለን። በእናንተ ስራ ውስጥም እንዳይፈጠር የምታደርጉት የማረጋገጥ ስራ ምን እንደሚመስል እስቲ አስታውሰን። በአጭሩ ላስቀምጠውና ምንድን ነው ማንኛውም ሰው ድረ ገጻችን ላይ መጥቶ መቶ ሺህ ብር መሰብሰብ ፈልጋለሁ፣ እዚህ ቦታ ያለውን ቀዳዳ እዚህ ቦታ ያለውን ክፍተት መድፈን ፈልጋለሁ ብሎ የሚነሳ ግለሰብ ወይም ተቋም ዌልካም ነው ሁልጊዜ። ያንን ግን ዘመቻውን ከፍቶ ስለ ዘመቻው ዓላማ ተናግሮ ይህን ያህል ብር እፈልጋለሁ ብሎ ያንን ዘመቻ ሊንክ ይዞ ሶሻል ሚዲያ ላይ አዳርሶ ብር ሲያሰባስብ ብሩ ወደ እኛ ባንኮች ነው የሚመጣው። ዘመቻውን ያዘጋጀው ሰው የተሰበሰበለትን ብር ለመውሰድ ቁጭ አድርገን የስምምነት ስራ ነው የሚሰራው። ውል እንፈራረማል። ብሩ መጥቶ ለተባለው አላማ ያደርሰዋል ወይ ለተባለው አላማ ያውለዋሉ የሚለውን በቃል ሳይሆን ያው ውል ተፈራርሞ ከድርጅታችን ጋር ለዛ አላማ ብቻ እቃ የሚገዛ ከሆነ ምግብ ሊሆን ይችላል። ለነዛ በሙሉ እያንዳንዷን ደረሰኝ እናንተን ማስረከብ ግዴታ ይሆንበታል። ተኛ ደግሞ በቦታው ተገኝቶ የኛ ኤጀንቶች ይኖራሉ። ያንን አላማ በሚያሳኩበት ጊዜ እንደ አስፈላጊነቱ ከቦታው ተገኝቶ መገኘትም ካስፈለገ ማለት ነው። ከቦታው ተገኝቶ ያንን በፎቶግራፍ አስደግፎ ለረጂዎች ድጋሚ ይሄ ብራችሁ በዚህ ላይ ውሏል፣ እንደዚህ ይሆናል ብለን በፎቶ በቪዲዮ እናሳያለን። ስለዚህ ከሌላው ጋራንት የሚያደርገ ምንድን ነው? ይሄ ነው። ፓርትነር የምንሆናቸው ድርጅቶች ይኖራሉ። ሜሞራንደም ኦፍ አንደርስታንዲንግ የምንፈራረማቸው ድርጅቶች ይኖራሉ። ይሄ አያስፈልግበት ማለት ነው እና ከዛ ውጭ ግን በሙሉ ከማንኛውም ካምፔኒን ኦርጋናይዝ ከሚያደርገው ድርጅት ወይም ተቋም ወይም ግለሰብ ጋር ፍሪም ይኖራል ማለት ነው። ዳይሬክት ፍሮም ዋሽንግተን ዘ ቮይስ ኦፍ አሜሪካ